Yeah, Adams, Radio Tabiano. In this case what has happened was it's a violation of the immunity of the Ethiopian Embassy in Washington. በዚህ አኳያ የተፈጠረ ሁኔታ ዋሽንግተን የሚገኘውን የኢትዮጵያ ኤምባሲ ከለላ የጣሰ ነበር እና የኤምባሲውን ከለላ የጣሰ ድርጊት ብቻ ሳይሆን በዚያ ውስጥ የሚሰሩትን ዲፕሎማቶች ሕጋዊ ከለላ የጣሰ ነው። ይህን ከአቻዎቻችን ከአሜሪካኖች ጋር አንስተናል። በጣም ብርቱ ጉዳይ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው ሰሞኑን በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተፈጸመውን ሁኔታ አስመልክቶ ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ዝርዝሩን በዕለቱ አብሄርስ እናቀርባለን። ከዚሁ ጋር ተያይዞ ባለፈው ሰኞ ዋሽንግተን ዲሲ ላይ ባለው የኢትዮጵያ ኤምባሲ ጥይት የተኮሰው ኢትዮጵያዊ ዲፕሎማት ሀገር ለቆ መውጣቱ ተገልጿል። አንድ የኢቦላ በሽታን የሚመስሉ ምልክቶች ያሉበት ሰው ዋሽንግተን ዲሲ ውስጥ ተገኘ የሚሉ ዋና ዋና ዜናዎች አሉ። በርከት ያሉ ሌሎች ልዩ ልዩ ዘገባዎችና ቅንብሮች የሚጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክብረን አድማጮቻችን የዛሬ አርብ መስከረም 23 2007 ተረኛ አስተናጋጆች አሉላ ከበድና እኔም ሰሎሞን አባተ ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ሎፔዝ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ዋና ዋና የዓለም ዜናዎችን እናስደምጣችሁ። መልካም ምሽት። ባለፈው ሰኞ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ለተቃውሞና ለአቤቱታ የተሰበሰቡ ሰዎች ላይ ሽጉጥ በመምዘዝ የተኮሰው የኤምባሲ የጥበቃና ደህንነት ክፍል ሰራተኛ ዩናይትድ ስቴትስን ለቆ መውጣቱ ተገለጸ። ግለሰቡ የወጣው ከዩናይትድ ስቴትስ መንግስት ሊቀርብ የሚችል ክስን በመሸሽ መሆኑም ተነግሯል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሁኔታው የተሳተፈው ዲፕሎማት ያለመከሰስ መብቱ ተነስቶ ክስ እንዲቀርብበት መጠየቁን አስታውቆ ኢትዮጵያ ጥያቄውን ውድቅ ማድረጓን ትናንት ማምሻውን አስታውቋል። ዝርዝሩን ሄኖክ ሰማግ ዜራ ያቀርበዋል። ሰኞ ረፋዱ ላይ በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ለተቃውሞ ሰልፍና ለአቤቱታ የወጡ በዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን ወደ ኤምባሲው ቅጥር ግቢ ከገቡ በኋላ በተፈጠረ ሁኔታ ተኩስ የከፈተው የኤምባሲ የጥበቃና ደህንነት ሠራተኛ ዩናይትድ ስቴትስን ጥሎ መውጣቱ ታውቋል። ትናንት ማምሻውን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄን ሳኪ የዩናይትድ ስቴትስ የሕግ አስከባሪዎች የወንጀል ምርመራ በማን ላይ እንዳነጣጠረ በግልጽ አስረድተዋል። በዚህ ጉዳይ ላይ ያለመከሰስ መብቱ ተነስቶ ግለሰቡ ክስ እንዲመሠረትበት ጠይቀናል። በክስተቱ የተሳተፈው ግለሰብ ያለመከሰስ መብት እንዲነሳ የቀረበው ጥያቄ ውድቅ ተደርጓል። በጉዳዩ የተሳተፈው ግለሰብ አሁን ሀገር ለቆ ወጥቷል። ለመሆኑ ግለሰቡ ማን ነው የሚል ጥያቄ ቀርቦላቸው የመለሱት ቃል አቀባይ ሳኪ ጉዳዩ ኢትዮጵያዊ ዲፕሎማትን ይመለከታል፣ ዝርዝር መረጃ ግን የለኝም። የአሜሪካ ድምጽ ሬዲዮ በተደጋጋሚ ጉዳዩን ለማጣራት ባደረገው ጥረት በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ስለ ጉዳዩ አስተያየት እንዲሰጥ በተደጋጋሚ ሞክሮ ስልካቸው አይነሳም። በስፍራው በተቃውሞ ላይ የነበሩ ሰዎችና ሌሎች ምንጮች ተኳሹ ሰለሞን ወዲ ወይኔ የተባሉ የኤምባሲው የጥበቃና ደህንነት ሠራተኛ መሆናቸውን አስታውቀዋል። ዲፕሎማቱ ሀገር ለቀው መሄዳቸውን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አረጋግጧል። ወደ አዲስ አበባ እንደሄዱም ዘገባዎች ቀርበዋል። ለመሆኑ የዩናይትድ ስቴትስ መንግሥት በጉዳዩ ላይ የወንጀል ምርመራ ከፍቶ ከነበረ እንዴት ከሀገር ወጡ? በአጠቃላይ ዲፕሎማቶች በወንጀል ተጠርጥረው ምርመራ ሲካሄድባቸው፣ የአቃቤ ህጉ ቢሮ የውጭ ጉዳይ መስሪያ ቤቱ ክስ እንዲመሰርት የዲፕሎማቱ ያለመከሰስ መብት በዲፕሎማቱ ሀገር እንዲነሳ በውጭ ጉዳይ ሚኒስቴር በኩል ይጠየቃል። የዲፕሎማቱ ያለመከሰስ መብት የሚነሳው በዩናይትድ ስቴትስ ፍርድ ቤት እንዲከሰስ ነው። መንግስቱ ያለመከሰስ መብቱን አላነሳም ካለ የውጭ ጉዳይ መስሪያ ቤቱ ዲፕሎማቱ ሀገር እንዲለቅ ይጠይቃል። በዚህ አይነት መልኩ ሀገር ለቀው የሚወጡ ዲፕሎማቶች በቀረበባቸው የወንጀል ምርመራ ፍርድ ቤት ለመቅረብ ካልሆነ በስተቀር ወደ ዩናይትድ ስቴትስ እንዲገቡ ይፈቀድላቸዋል? የሚል ጥያቄ ቀርቦላቸው የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጄን ሳኪ በመሰረቱ አይፈቀድለትም በዚህ ጉዳይ ግን ደግሜ ያጣራለሁ በመሰረቱ ግን አይፈቀድለትም ብለዋል አንድ በኢቦላ በሽታ የሚታዩትን የሚመስሉ የህመም ምልክቶች ያሉበት ሰው ዋሽንግተን ዲሲ ውስጥ በሚገኘው የሃዋርድ ዩኒቨርሲቲ ሆስፒታል እንዲገባ መደረጉ ማምሻውን ተዘገበ የሃዋርድ ዩኒቨርሲቲ ቃል አቀባይ ኬሪ አን ሀሚልተን ዛሬ በሰጡት መግለጫ ህመምተኛው በቅርቡ ወደ ናይጄሪያ ተጉዞ እንደነበረ ገልጠው የሚገኝበት ሁኔታ ግን አጣዳፊ አለመሆኑን ገልጠዋል የሆስፒታሉ ባለስልጣን ህመምተኛውን ለብቻው ነጥሎ ማኖራቸውንና የበሽታ መተላለፍን መቆጣጠሪያ መመሪያና አሰራር እንዲጀምር ማድረጋቸውንም ቃል አቀባዩ አስታውቀዋል። ይህ እንዲህ እንዳለ ላይቤሪያ ውስጥ የሚገኝ አንድ አሜሪካዊ ጋዜጠኛ በኢቦላ መያዙ ተገልጧል። ጋዜጠኛው ኤንቢሲ ኒውስ የሚባለው የዜና አውታር ካሜራማን ወይም ምስል ቀራጭ ሲሆን የዜና ድርጅቱ አብሮት የሚገኙትን ሁሉንም የመስክ ቡድኑ አባላት መልሶ ወደ ዩናይት ስቴትስ እንደሚያመጣና ለ21 ቀናትም ለብቻቸው ነጥሎ እንደሚያቆያቸው አመልክተዋል። በሌላ በኩል ደግሞ በቅርቡ ዩናይት ስቴትስ የገባው ኢቦላ እንዳለበት የተረጋገጠ ላይቤሪያዊ አራት የቤተሰብ አባላት ነጥሎ ወደ ማቆያ ስፍራ መወሰዳቸውን የዩናይት ስቴትስ ፌዴራልና የቴክሳስ ግዛት ባለስልጣናት አስታውቀዋል። የላይቤሪያ ዜጋ የሆነውን ታማሚውን ቶማስ ዳንካንንም በአውሮፕላን ጣቢያ ላይ በሚሞላ ቅጽ ዋሽቷል ብለው እንደሚከሱት ባለስልጣናቱ ገልጠዋል። ቶማስ ዳንካ አሁን ዳላስ ቴክሳስ ውስጥ በሚገኝ አንድ ሆስፒታል ብቻውን ተነጥሎ እንክብካቤ እየተደረገለት መሆኑንና ጤናውን እጅግ አሳሳቢ ደረጃ ላይ ቢሆንም ያለበት ሁኔታ ግን የተረጋጋ መሆኑ ተመልክቷል። ደንካን ባለፈው መስከረም አስር ቴክሳስ እንደደረሰ አውሮፕላን ጣቢያ ላይ በሞላው ቅጽ ውስጥ በቅርቡ ከኢቦላ ሕመምተኛ ጋር ተገናኝቶ እንደሆነ በሚጠይቀው ክፍል ላይ አልተገናኘሁም ብሎ መመለሱን ባለስልጣናቱ አመልክተዋል። ይሁን እንጂ ደንካን ሀገሩ እያለ በኢቦላ የታመመችን አንዲት ነፍሰጡር ሴት እስከ ታክሲ ድረስ ደግፎ አድርሷት እንደነበረ አክለው ገልጠዋል እስካሁን ጊኒ፣ ላይቤሪያና ሴራሊዮን ውስጥ ሰባት ሺ ሰው በኢቦላ ቫይረስ የተያዘ መሆኑና ከመካከላቸውም ከ3300 በላይ የሚሆኑት መሞታቸውን የዓለም ጤና ድርጅት ጨምሮ አስታውቋል። የወረርሽኙን ስርጭት ለመቆጣጠር ያግዛል የተባለው በተባበሩት መንግስታት ድርጅት የተቋቋመው በምጸ ቃሉም ኦንሚር ተብሎ የሚጠራው የኢቦላ አጣዳፊ ምላሽ ተልዕኮ ትናንት ስራውን የጀመረ ሲሆን ኃላፊው አንቶኒ ባን ቡሪ በሶስቱ በኢቦላ በተጎዱ ሀገሮች ውስጥ ጉብኝት ማድረግ ጀምረዋል። ማሊ ውስጥ በተሰማሩት የተባበሩት መንግስታት ድርጅት ሰላም አስከባሪ ወታደሮች ላይ ዛሬ የደፈጣ አደጋ ተጥሎ ዘጠኝ ሲገደሉ ሌሎች ቁጥራቸው ለጊዜ ያልተገለጸ መቁሰላቸው ተሰማ። በሞተር ብስክሌት የተፈናጠጡ አደጋ ጣዮች ጥቃቱን በከፈቱ ጊዜ የኒጀር ወታደሮች የሆኑት ሰላም አስከባሪዎች ከሜናካ ወደ ኢንሶንጎ በሚንቀሳቀስ ክፍለት ውስጥ እንደነበሩ የመንግስታቱ ድርጅት ምክትል ቃል አቀባይ ኒውዮርክ ላይ ለጋዜጠኞች ገልጸዋል። የተባበሩት መንግስታት ድርጅት ሰላም አስከባሪዎች የሰፈሩት በአንድ በኩል የአልቃይዳ ግብረ አበር የሆኑት እስላማውያን ጽንፈኞች በሌላ ደግሞ የማሊ አማጽያን ተቆጣጥረዋቸው በሚገኙ የሰሜን ማሊ አካባቢዎች ላይ ነው። የዛሬው ጥቃት አድራሾች ማንነት አልተገለጸም ወይም አልታወቀም። በማሊ መንግስትና በቱዋረግ አማጽያን መካከል የሰላም ድርድር መጀመሩ ይታወቃል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን በይፋ ባልተገለጸ ጉብኝት አፍጋኒስታን ገብተው ከአዲሱ የሀገሪቱ የአንድነት መንግስት መሪዎች ጋር ተወያይተዋል። ከአዲሱ የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ጋር ዛሬ ጠዋት ካቡል ላይ ከተገናኙ በኋላ ሚስተር ካምረን በሰጡት ጋዜጣዊ መግለጫ ምንም እንኳ የእንግሊዝ በያዝ ነው የአውሮፓ ዓመት መጨረሻ ተዋጊ ወታደሮቿን ሁሉ የምታስወጣ ቢሆንም የአፍጋን ኃይሎች ማጠናከሯን የአፍጋን ኃይሎችን ማጠናከሯን ግን እንደምትቀጥል አስታውቀዋል። እንግሊዝ የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ አካል የሆኑ ሶስት ሺህ ወታደሮች አፍጋኒስታን ውስጥ አሏት። ሚስተር ጋኒና በፕሬዚደንታዊ ምርጫው ፍክክር ወቅት ተቀናቃኛቸው የነበሩት አብዱላ አብዱላ የአንድነት መንግስት መመስረት መቻላቸውን የእንግሊዙ ጠቅላይ ሚኒስትር በዛሬው የካቡል ጉብኝታቸው ወቅት አድንቀዋል። የዚህ ብሔራዊ አንድነት መንግስት እርግጠኛና አስገዳጅ የሆነው ጉዳይ አሉ ካምረን፣ ሀገሪቱ ከሙስና የጸዳ መልካም አስተዳደር እንድታገኝ በዚያውም የአመጻን መንገድ የሚያወግዙትን ሁሉም ሊያሳትፍ የሚችል ፖለቲካ መፍጠር ነው። አፍጋኒስታን ውስጥ ሲዋጉ ለወደቁ የኔቶ ወታደሮች ያላቸውን ክብር ሚስተር ጋኒ ገልጸው የአሁኑ ምርጫ እውን የሆነው በእነርሱ መስዋዕትነት እንደሆነም ለጠቅላይ ሚኒስትር ካምረን ገልጸውላቸዋል። ውጊያውም የአፍጋኒስታን ብቻ አይደለም ብለዋል ጋኒ። እየተጋፈጥን ያለነው የጋራ አደጋዎችን ነው። አውሮፓን ወይም አሜሪካን የማይነኩ አይደሉም። ወደድንም ጠላንም የምንኖረው በጎውም ክፉውም ኃይሎች አንድ ላይ ባሉባት በአንድ የተሳሰረች ዓለም ውስጥ ነው ብለዋል። ከፊታችን ዲሴምበር 31 ማለትም የያዝነው የአውሮፓ ዓመት ሲጠናቀቅና የተባበሩት ኃይሎች ከአፍጋኒስታን ሲወጡ 10 ሺህ የአሜሪካ ወታደሮችና ሲቪል ሠራተኞች እንዲሁም 2 ሺህ የኔቶ ወታደሮች እዚያው መቆየት እንዲችሉ የሚያደርግ የጋራ ደህንነት ውል በአዲሱ የአፍጋኒስታን መንግስትና በአሜሪካ ባለሥልጣናት መካከል ከትናንት በስቲያ ማክሰኞ መፈረሙ ይታወሳል። ራሱን እስላማዊ መንግስት ተዋጊዎች ሰሜን ሶሪያ ብሎ የሚጠራው ቡድን ተዋጊዎች ሰሜን ሶሪያ ውስጥ በሚገኘው የኩርዶች ከተማ ላይ ኮባኒ ላይ የከፈቱትን ጥቃት አጠናቅረው መቀጠላቸው ተገለጠ። የኩርድ ኃይሎችም ይዞታቸውን ለማስነጠቅ ላለማስነጠቅ የአይሲልን ጥቃት ለሳምንታት መክተው መቆየታቸው ተዘግበዋል። አይን አልአረብ ተብላ በምትጠራው በ በዚህቹ ካባኒ ከተማ አቅራቢያ እየተዋጉ ባሉት የአይስል ታጣቂዎች ላይ በዩናይት ስቴትስ የሚመራው ጥምረት ሰሞኑን የአየር ድብደባ ማድረሱም ታውቋል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበልና ሰሎሞን አባተንን በስርጭታችን የጊዜ ሰሌዳ መሰረት አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምንሸጋገረው። ከዚያ በፊት ቆየት ብለው ከሚቀርቡት ዘገባዎች አንድ ሁለቱን ለቅምሻ እናሰማቸው። ዲሞክራሲ ዛሬ በአፍሪካ ወሳኝ ምዕራፍ ላይ ይገኛል። በዚህ መስክ ባለፉት ሃያ ዓመታት አጉሪቱ ውስጥ የተገኙ ስኬቶችም አደጋ ሊገጥማቸው ይችላል። የቀድሞ የዩናይት ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ጆኒ ካርሰን በአፍሪካ ምርጫዎች ዙሪያ እዚህ ዋሽንግተን ዲሲ ውስጥ በትላንትናው ዕለት በተካሄደ ውይይት ከሰጡት አስተያየት የተወሰደ ነው። የምሽቱን አቢይ ርዕስ ተከትሎ ይቀርባል። በምን ፍርድ ቤት ቀርበው በምን ወንጀል ነው ሞት የተፈረደባቸው? እንግዲህ ያኔ የነበረው ፍርድ ቤት የድርጅት ፍርድ ቤት ነው። ይህ ሰማንያ ሶስት አመተ ምህረት መጨረሻ ገደማ ነው ጦርነቱም የተካሄደው። ተማርከው ከተያዙ በኋላ አንዳንዶቹ ተለቀዋል፣ አንዳንዶቹ ደግሞ የሞት ፍርድ ለተፈረደባቸው ነው የማውቀው ህወሓት የኢትዮጵያ ህዝባዊ አብዮታዊ ሰራዊት ይባል በነበረው የኢሃፓ ኃይል መሪዎች ላይ ስለተወሰደው እርምጃ ከተናገሩት የተወሰደ ነው፣ የተቀነጨበ ነው ያደመጣችሁት። ሙሉ ቃለ መጠይቅ በሁለተኛ አጋማሽ ይቀርባል። ክብራትና ክብራን አድማጮች፣ አሁን የዕለቱን አብይ ርዕስ እንሆ። ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተፈጸመው ድርጊት በዓለም ሁሉ የጸኑትን የዲፕሎማሲ ስምምነቶች የሚጻረር ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ አስታወቀ። ወረራውን የፈጸሙት ከሽብርተኛ ድርጊቶች ጋር ግንኙነት ያላቸው ናቸው ሲሉም የውጭ ጉዳይ ሚኒስትሩ ቃል አቀባይ ገልጠዋል። ዘጋቢያችን መለስካቸው አመሀ ተከታትሎታል። ዛሬ ከቀትር በኋላ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለውጭ ሀገር ጋዜጠኞች በሰጡት ጋዜጣዊ መግለጫ ላይ ነበረ እነዚህን ኃይለ ቃሎች የሰነዘሩት። ሰሞኑን በዩናይትድ ስቴትስ ዋሽንግተን በሚገኘው የኢትዮጵያ ኤምባሲ ተፈጠረ ተብሎ የተለያዩ መገናኛ ብዙሀን በማቅረብ ያሉትን ዘገባ እንዲያብራሩ የተጠየቁት አምባሳደር ዲና ጉዳዩን ከስርና ከአጠቃላይ ምህራዎች አኳያ መመልከት እንደሚገባ አስገንዝበዋል። የቬና ስምምነትም ሆነ ሌሎች ዲፕሎማሲያዊ ስምምነቶች እንደሚያመለክቱት ተቀባይ ሀገሮች የኤምባሲዎችን ደህንነት የመጠበቅ ማለትም የኤምባሲዎችን ቅጽር ግቢና ህንፃዎች፣ የኤምባሲ ሰራተኞችን፣ እንዲሁም የዲፕሎማቲክና የቆንስላ ከለላዎችን የመጠበቅ ኃላፊነት አለባቸው ሲሉ ያብራሩት አምባሳደር ዲና ከዚህ አኳያ በኢትዮጵያ ኤምባሲ ተፈጸመ ያሉትን ያስረዳሉ። ዚህ አኳያ የተፈጠረው ሁኔታ ዋሽንግተን የሚገኘውን የኢትዮጵያ ኤምባሲ ከለላ የጣሰ ነበር እና የኤምባሲውን ከለላ የጣሰ ድርጊት ብቻ ሳይሆን በዚያ ውስጥ የሚሰሩትን ዲፕሎማቶች ህጋዊ ከለላም የጣሰ ነበር። ይህን ከአቻዎቻችን ከአሜሪካኖች ጋር አንስተናል። በጣም ብርቱ ጉዳይ ነው። እንድታውቁት የምፈልገው ይህን ድርጊት የፈጸሙት ጥቂት ግለሰቦች በኢትዮጵያ ከፍተኛ ሥልጣን ባለው አካል ማለትም በፓርላማው በሽብርተኝነት ከተፈረጁ ፓርቲዎች ጋር ግንኙነት ያላቸው መሆናቸውን ነው። ለቃል አቀባዩ በተጨማሪ እንዲያብራሩ የቀረበላቸው ጥያቄ በአንዳንድ ዘገባዎች መሠረት አንድ የኤምባሲ ሠራተኛ በአሜሪካ መንግሥት ወደ ሀገራቸው ወደ ኢትዮጵያ እንዲመለሱ መደረጋቸውን በመጥቀስ የዚህ ዝርዝር ምን እንደሆነ ነበረ። አምባሳደር ዲና ወደዚህ ዝርዝር መግባት እንደማይፈልጉ ገልጸው ብዙ ማብራሪያ ከአሜሪካኖች አቻዎቻቸው እንደሚጠበቅ ነበር የተናገሩት። ን ጉዳይ ከአሜሪካኖች ጋር እየተነጋገርንበት ነው። ከአሜሪካኖች ማብራሪያም እየተጠበቀ ነው። ማብራሪያውን እንደሚሰጡም ተስፋ እናደርጋለን። እስከዚያው ድረስ ግን ይህን ድርጊት የኢትዮጵያውያን ዲፕሎማቶችን በሕግ የተከበረ ከደላ የጣሰ እንደሆነና በዋሽንግተን የሚገኘውን የኢትዮጵያ ዲፕሎማቶች መብት የተጋፋ እንደሆነ ላስገነዝባችሁ እፈልጋለሁ። በጋዜጣዊ መግለጫው ላይ ከተነሱት ጉዳዮች አንዱ የኢቦላ በሽታን መዛመት ለመከላከል ኢትዮጵያ ያላትን አቅም የተመለከተ ነው። በአሁኑ ጊዜ በምዕራብ አፍሪካ ሊደረጉ የነበሩ ብዙ ስብሰባዎች ወደ አዲስ አበባ እንዲዛወሩ እየተደረጉ መሆናቸውን፣ ለሀገሪቱ የሚለቅነውን የጤና አጠባበቅ ስጋት እንዴት ባለ ሁኔታ እንደተያዘ እንዲያብራሩ ጥያቄ ከጋዜጠኛ ተሰንዝረዋል። ቃል አቀባዩ ለዚህ ሰፊ ዝግጅት የተደረገ እንደሆነ ነበር ያስረዱት። ኢትዮጵያ ፓርቲኩላሪ ዚ ካፒታል ኦፍ አፍሪካ ኤ ሎት ኦፍ ፒፕል አር ካሚንግ ኢን አንድ ካሚንግ አውት በእርግጥ ኢትዮጵያ በተለይ አዲስ አበባ የአፍሪካ መዲና በመሆኗ ብዙ ሰው ይገባል፣ ይወጣል። ጥንቃቄ የተሞሉ እርምጃዎች አስፈላጊ ናቸው። እየተከናወነ የሚገኘውም ይኸው ነው። እስከ ዛሬ ባለው ጊዜ ውስጥ እዚህ ሀገር የኢቦላ መከሰት አልተዘገበም። እንደሚመስለኝ በሽታ ወደዚህ እንዳይዛመት የተወሰዱ እርምጃዎች ሁሉ ውጤታማ ናቸው። አምባሳደር ዲና በዚሁ መግለጫ ላይ በኢትዮጵያ በሱዳንና በግብፅ መካከል በአሁኑ ጊዜ እየተገነባ ያለው የአባይ ግድብ ሊያሳድር የሚችለውን ተጽዕኖዎችን የሚያጠና አካል ለማቋቋም መስማማታቸውንና ከሦስቱ ከሶስቱ ሀገሮች የተጣጣ ኮሚቴ የተቋቋመ መሆኑንም ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በዛሬና በአውሮፓ የዘመን አቆጣጠር በፊታችን 2016 ዓ ም መጨረሻ መካከል በሰላሳ 30 የአፍሪካ ሀገሮች ውስጥ ምርጫዎች ይካሄዳሉ። እነዚህ ምርጫዎች ለዲሞክራሲ የሚኖራቸው አንድምታ ባለፈው ሐሙስ ዩናይትድ ስቴትስ ዋሽንግተን ዲሲ በሚገኘው ብሔራዊ የዲሞክራሲ ቅርስ ተቋሙት ውስጥ ውይይት ተደርጎበታል። በጠረጴዛ ዙሪያ በአንጋፋ የአፍሪካ ጉዳይ ባለሙያዎች የተካሄደውን የውይይት መድረክ በጋራ ያዘጋጁት ብሔራዊ የዲሞክራሲ ቅርስ ተቋም ወይም ኤንኢዲ ማለትም ወይም ለአፍሪካ መራጮች ይቅርታ፣ ብሔራዊው የዲሞክራሲ ተቋምና ሲኤፍኤ ወይም ለአፍሪካ መራጮች የተሰኘው ድርጅት ነው። ሶሎሞን ክፍሌ በስፍራው ተገኝቶ ነበር። ተከታዩን ዘገባ አጠናቅሯል። የውይይት መድረኩን መርሃ ግብር በንግግር የከፈቱት የቀድሞ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ጆኒ ካርሰን ነበሩ። ካርሰን የብሔራዊ ዲሞክራሲ ተቋሙ የዲሬክተሮች ቦርድ አባልም ናቸው። ቀደም ሲል የተቋሙ ፕሬዚደንት ኬነት ዎላክና ኮንስቲትዌንሲ ፎር አፍሪካ የተሰኘው ድርጅት ፕሬዚደንት ሜል ፉት የመርሃ ግብሩን አስፈላጊነትና ጠቀሜታ አብራርተዋል። የዕለቱ ዋና ተናጋሪ ጆኒ ካርሰን በአፍሪካ ምርጫዎችን አስመልክቶ ከአህጉሪቱ የተለያዩ ድርጅቶች ጋር በመተባበር የዲሞክራሲ እሴቶችንና ተቋማትን ለማጠናከር ያላሰለሰ ጥረት በማድረግ ላይ ናቸው ያሏቸውን ባለሙያዎች አመስግነዋል። ወደ ዕለቱ አብይ የመወያ አጀንዳ ሲገቡም ከእንግዲህ በኋላ በአፍሪካ የሚካሄዱ ምርጫዎች ለአህጉሪቱ እድገት ብልጽግናና መረጋጋት ወሳኝነት ይኖራቸዋል ሲሉ አስገንዝበዋል። ቱዴይ ዲሞክራሲ ኢዝ አት አ ክሪቲካል ፖይንት ኢን አፍሪካ ዲሞክራሲ ዛሬ በአፍሪካ ወሳኝ ምዕራፍ ላይ ይገኛል። በዚህ መስክ ባለፉት ሀያ ዓመታት አህጉሪቱ ውስጥ የተገኙ ስኬቶችም አደጋ ሊገጥማቸው ይችላል። የአህጉሪቱ መጽሐይ ሁኔታ ምን ሊሆን እንደሚችል ጠቋሚው አገራቱ ቀጣይ ምርጫዎችን እንዴት እንደሚያካሂዱ በማየት ይሆናል። በመጪዎቹ 18 ወራት ጊዜ ውስጥ አሥራ ስድስት የአፍሪካ አገሮች የፓርላማና ፕሬዝደንታዊ ምርጫዎችን ያካሂዳሉ። ከነዚህ ሀገሮች ውስጥ ስድስቱ ደግሞ በሥልጣን ላይ ከሁለት የሥራ ዘመን በላይ የቆዩ መሪዎቻቸው በሕገ መንግሥቱ መመሪያ መሠረት ሥልጣናቸውን ለሌላ አዲስ ተመራጭ አስረክበው እንዲሰናበቱ ይጠየቃሉ። ከእነዚህ ሀገሮች ውስጥ ቡርኪና ፋሶ፣ የኮንጎ ዲሞክራሲያዊ ሪፐብሊክ፣ ሩዋንዳ፣ ሞዛምቢክ፣ ታንዛኒያና ናሚቢያ ይገኙበታል። በሞዛምቢክ እና ታንዛኒያ የፖለቲካ መሪዎቹ የየሀገሮቻቸውን ሕገ መንግሥት አክብረው እንደሚገኙ ግልጽ አድርገዋል። በሌሎች በርካታ የአፍሪካ ሀገሮች ግን መሪዎቹ በሥልጣን ላይ ለመቆየት ሲሉ እንዴት ሕገ መንግሥቱን መቀየር እንደሚችሉ አማራጮች እየፈለጉ ናቸው። እነዚህ መሪዎች ቀድሞ የወጣውን ሕገ መንግሥት ለግል የፖለቲካ ፍላጎቻቸው መጠቀሚያነት በሚያስችላቸው መንገድ መቀያየር ከቻሉ በራሳቸው አገር ብቻ ሳይሆን በሌሎችም ሀገሮች አምባ ገነኖች እንዲፈጠሩና ዲሞክራሲ ወደፊት ሳይሆን የኋሌዎች እንዲሄድ ያደርጋሉ። የቀድሞ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትርና የኤንዲአይ ዳይሬክተሮች ቦርድ አባል ጆኒ ካርሰን ንግግራቸውን በመቀጠል ምርጫዎች ለዲሞክራሲ ማበብ ምን ያህል አስፈላጊና ጠቃሚ እንደሆኑ ዘርዝረዋል። በተለይ በማንኛውም ሀገር ደግሞ ትልቁና ወሳኙ ምርጫ ፕሬዝደንታዊው መሆኑን አስረድተዋል። በአፍሪካ በኃይል ሥልጣን የጨበጡ መሪዎች ሀገሮቻቸውን ወደፊት ማራመድ ሳይሆን ወደ ኋላ ሲጎትቱ ነው የታየው። ካርሰን በመቀጠልም በተለይ ህገ መንግሥቱ ባስቀመጠው መሠረት የአንድ መሪ የሥራ ዘመን ከተከበረ ብቃቱ እና ችሎታው ያላቸው ዜጎች ለከፍተኛው የፖለቲካ ስልጣን በመወዳደር ቦታውን ሊያገኙ እንደሚያስችላቸው አብራርተዋል ስልጣን ከያዙም በኋላ ለግል ፍላጎታቸው ማስፈጸሚያ የራሳቸውን ዘመዶች መጥቀሚያ፣ ሌላውን የመጉጃ ማድረግ እንዳይችሉ ህገ መንግሥቱ ያስገድዳቸዋልና አክብረው መገኘታቸው ለዲሞክራሲ ከፍተኛ ጠቀሜታ አለው ብለዋል። ምርጫ ብቻውን ዲሞክራሲ እንደማያመጣም ካርሰን አበክረው አስረድተዋል። ምርጫዎች ብቻ ዲሞክራሲን እንደማያመጡ ሁላችንም እናውቃለን። በተጨማሪ የምናውቀው ግን ምርጫዎች ዲሞክራሲ ያለ ችግር በደንብ እንዲሠራ በማድረግ መርዳት መቻላቸውን ነው። ምርጫዎች የዲሞክራሲያዊ ሂደት ዋና መገለጫዎች ሲሆኑ ዜጎች ማን ሊመራቸው እንደሚፈልጉ የትኛው እጩ ተወዳዳሪ የአገራቸውን ዲሞክራሲያዊ ተቋማት ያስጠብቃል ብለው እንደሚያምኑ ድምፃቸውን በመስጠት ሥልጣን ላይ የሚያስቀምጡበት፣ ያላመኑበትን የሚያወርዱበት ዋና መንገድ ነው። ስልጣን ላይ ለረጅም ጊዜ የሚቆዩ አብዛኞቹ መሪዎች በአፍሪካም ይሁን በሌላው ዓለም አብዛኞቹ መሪዎች ለረጅም ጊዜ ስልጣን ላይ ከቆዩ ከሕዝብ የተሰጣቸውን አደራ በትክክል እንደማይጠብቁም ጆኒ ካርሰን ጨምረው ያስረዳሉ። ሪ አብዛኛዎቹ በአፍሪካም ይሁን በሌላው ዓለም ያሉ መሪዎች ሥልጣን ላይ ከተሰጣቸው የሥራ ዘመን በላይ ለረጅም ጊዜ ከቆዩ ከሕዝብ የተሰጣቸውን እምነት ሲያጐድሉ ይታያሉ። ይበልጥ አምባገነን ይሆናሉ፣ ራሳቸውን ከሕግ በላይ ያስቀምጣሉ፣ በዜጎቻቸው ላይም በትር ያነሳሉ፣ የፖለቲካ ምህዳሩን ያጠባሉ ወይም ሙሉ በሙሉ ይዘጋሉ፣ በሙስና ተግባር ይዘፈቃሉ፣ የሚሰጣቸውን ጠቃሚ ሐሳቦችም አይቀበሉን፣ በሩን ሁሉ ይዘጋሉ። የዲሞክራሲን አሰራር አይቀበሉም። አለመረጋጋትን የሚፈጥር የእውከት ዘር ይዘራሉ። ወደፊትም በዲሞክራሲያዊ መንገድ የሥልጣን ሽግግር እንዳይካሄድ እንቅፋት ይፈጥራሉ። የምርጫዎችና የዲሞክራሲ ጠቀሜታ ለኦባማ አስተዳደር የአፍሪካ ፖሊሲዎች የመሠረት ደንጋይ ሆኖ ቆይቷል፣ ያሉት ጆኒ ካርሰን ፕሬዚደንቱ በአፍሪካ ጉብኝታቸው ወቅት ለጋና ምክር ቤት ያደረጉትን ንግግር አስታውሰዋል። ፕሬዚደንቱ ዲሞክራሲያዊ ተቋማትን መመስረት ከሁሉም ቅድሚያ የሚሰጡት ተግባር ነው ሲሉም አስረድተዋል። እንደ አውሮፓውን ዘመን አቆጣጠር በ2009 ዓ ም ኦባማ ካሰሙት ንግግር በመጥቀስም አፍሪካ ይበልጥ የሚያስፈልጓት ዲሞክራሲያዊ ተቋማት እንጂ አምባገነን መሪዎች አይደሉም። ከሶስት ዓመታት በኋላ እንደ አውሮፓን አቆጣጠር በ2012 የዋይት ሃውስ ቤተ መንግሥት ስለ አፍሪካ ፖሊሲ ባወጣው ሰነድ የመጀመሪያው የአስተዳደሩ ፖሊሲ ግብ ዲሞክራሲያዊ ተቋማትን ማጠናከር ሕግና ስርዓት የሚከበሩባቸውን ሁኔታዎች መፍጠርና የመልካም አስተዳደር ምስረታን ማበረታታት መሆኑን አብራርቷል። ይህን ሰነድ አብዛኛዎቹ የአፍሪካ አገሮችም ይደግፉታል። በቅርብ የወጡ የሕዝብ አስተያየት መለኪያዎችም ከአገሪቱ ሰባ በመቶ ያህሉ በመለኪያው የተሳተፉ ሰዎች ዲሞክራሲና ነጻ ምርጫን እንደሚደግፉ አመልክተዋል። ከአሁን እስከሚቀጥለው አንድ ዓመት ተኩል ባለው ጊዜ ውስጥ ምርጫዎችን ለማካሄድ ተዘጋጅተዋል ላሏቸው የአፍሪካ ሀገሮች የዩናይትድ ስቴትስ ምላሽ ምን ሊሆን እንደሚገባም ካርሰን አስገንዝበዋል ስ ዲሞክራሲ መጪዎቹ 12ና 18 ወራት በአፍሪካ ለዲሞክራሲና ምርጫዎች ወሳኝነት ይኖራቸዋል። ስለሆነም በምንከተለው ፖሊሲ መሠረት የሚያስፈልጓቸውንና የሚገባቸውን እርዳታ ልንሰጣቸው ይገባል። በአፍሪካ ዲሞክራሲና ምርጫ ልክ እንደ አሜሪካ ዲሞክራሲና ምርጫ አስፈላጊ በመሆናቸው ከጎናቸው ልንቆም ይገባል። የቀድሞው በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትርና ይህን የውይይት መድረክ በጋራ ያዘጋጀው የብሔራዊ ዴሞክራሲ ተቋም ቦርድ አባል በዚህ አስተያየት ንግግራቸውን የቋጩ ሲሆን በውይይቱ የተሳተፉ የአፍሪካ ባለሙያዎችም በየተራ ተናግረዋል። የኤንዲአይ የማዕከላዊና ምዕራብ አፍሪካ ፕሮግራም ተጠሪ ክሪስቶፈር ፎሙኒዮ፣ የደቡብና ምስራቅ አፍሪካ የተቋሙ ፕሮግራም ዲሬክተር ዶክተር ኪዝ ጄኒንግስ የመካከለኛውና ሰሜን አፍሪካ ተጠሪ ጄፍሪ ኤንግላንድ፣ ለኤንዲአይ የምርጫዎች ጉዳይ አማካሪ ሚሼል ብራውን፣ ሁሉም በአንድ ሐሳብ ላይ ይስማማሉ። ይህም በአፍሪካ እንደ አውሮፓውያን ዘመን አቆጣጠር በዛሬና በ2016 ዓ ም መካከል የሚካሄዱ ምርጫዎች አካሄድና ውጤታቸው በመላ አፍሪካ በማደግ ላይ ያሉ ዲሞክራሲያዊ ተቋማትን በማጠናከር ይረዳሉ ነገር ግን ምርጫዎቹ በተጭበረበረ መንገድ መካሄዳቸው ከተረጋገጠ ውጤታቸው ሁከት፣ የተራዘመ ግጭትና ዲሞክራሲ ወደፊት ሳይሆን ወደ ኋላ እንዲሄድ ያደርጋሉ የሚለው ነው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ወደ ሶስት ሚሊዮን ለሚሆነው ህዝቧ በቂ የኤሌክትሪክ ኃይል የሌላት ደቡብ አፍሪካ የኒኩሌር ኃይሏን ለማጎልበት ከሩሲያ ጋር ስምምነት ማድረጓ ተገልጿል። ሆኖም ፕሮጀክቱ፣ ይህ የመልታይ ቢሊዮን ዶላር የተባለ ወጪ ያለው እቅዷ እጅግ ውድና አደጋም እንዳለው ተካቷል። ከጆሃንስበርግ የተላከውን የአኒታ ፓውል ዘገባ አዲሱ አበባ ያቀርበዋል። ይህ ከሩሲያ ጋር በቅርቡ የተደረገው ስምምነት ከፍተኛ ፖለቲካዊ አንደምታ አምጥቷል። እንደ አውሮፓ አቆጣጠር ባለፈው መስከረም 22 ቀን ነው ሁለቱ አገሮች ብዙ ሚሊዮን ዶላርስ ወጪ ያለው የኒውክሌር ስምምነት ያደረጉት። ሆኖም በቂ የሆነ መረጃ ከሁለቱም ወገን ይፋ አልተደረገም። ደቡብ አፍሪካ ደግሞ በአሁኑ ወቅት በቂ የኤሌክትሪክ ኃይል እንደሌላት እናም እንደሚያስፈልጋት በማንም ዘንድ የታወቀ ነው። የአገሪቱ ማለትም የደቡብ አፍሪካ ብሔራዊ የስታቲስቲክስ መስሪያ ቤት ከደቡብ አፍሪካ ሕዝብ ከመቶ 11ዱ በየመኖሪያ ቤቱ የኤሌክትሪክ መብራት እንደሌለው አመልክቷል። ይሁንና ደቡብ አፍሪካ ውስጥ የተለመደና የታወቀ የሆነው ውዝግብ ጉዳዩ በስምምነቱ ላይ ሳይሆን ስምምነቱን በፈጸሙት ወገኖች ላይ እንደሆነ ታውቋል። የደቡብ አፍሪካው ታዋቂ የተቃዋሚ ፓርቲ ዲሞክራቲክ አላያንስ ማለትም የዲሞክራሲያዊ ሕብረት ፓርቲው ስምምነቱ ለህዝብ ነበረበት ሲል ድምፁን ከፍ አድርጎ ያሰማል። ላንስ ግሬሊንግ የዲሞክራቲክ ሕብረት ፓርቲው የኤነርጂ ጉዳዮች ሚኒስትርነት አቅም ያላቸው ማለትም ስራውን የሚሰሩት የውስጥ ታዋቂ ሚኒስትር ናቸው። ፓርቲያችን በስምምነቱ በኩል እጅግ አሳሳቢ ሁኔታ እንዳለ ገልጠናል ይላሉ። ይህ ነገር ብዙ ችግሮች ይኖሩታል። በመጀመሪያ ደረጃ የስምምነቱ ይዘትና ባህሪ ምን እንደሚመስል የተምታታ ሁኔታ አለበት። መንግስት የሚለው በኒውክለር ጉዳይ ከሩሲያ ጋር በአንድ አጠቃላይ ስምምነት ላይ ደረስን ነው። ምን አይነት ስምምነት ግልጽ ስላልተደረገ ግራ አጋቢ ነው። የመንግስቱ የኒውክለር ኃይል ማመንጫ መስሪያ ቤት ምክትል ዲሬክተር፣ በርካታ ጥያቄዎች ቀርቦላቸው ለአንዳቸውም ምላሽ እንዳልሰጡ ተገልጧል። ይሁንና ፕሬዚዳንቱ ለመገናኛ አውታሮች በጽሑፍ ያስታወቁት ይህን ስምምነት አስመልክቶ የሚያሰጋ አንዳችም ነገር እንደሌለ እርሳቸው፣ ማለትም ፕሬዚዳንቱ ከሩሲያው ካቢኔ ጋር በበቂ ሁኔታ እንደተወያዩበት የሚገልጥ ነው። ኖክስ ሴምቤንዚ የደቡብ አፍሪካ የኒኩሌር ኢንዱስትሪ ማህበር የአስተዳደር ዲሬክተር ናቸው። ብዙ ማከበድ አያስፈልግም ይላሉ። ዘ አግሪመንት ዊዝ ራሽያ ኢዝ ዋን ኦፍ ሜኒ አግሪመንትስ ከሩሲያ ጋር የተደረሰው ስምምነት በደቡብ ኮሪያ ከተፈረመው ስምምነት ጋር ተመሳሳይ የሆነና ወደፊትም ከቻይና ከፈረንሳይ እና ከሌሎችም ወገዶች ጋር ከሚፈረሙት በርካታ ስምምነቶች ጋር ተመሳሳይነት አለው። ደቡብ አፍሪካ ደግሞ ወደፊት ተጨማሪ የኒኩሌር ኃይል እንደሚያስፈልጋት እንደ አውሮፓ አቆጣጠር በ2008 ወስናለች። ምስ ቤንዚ እንደገና ሲናገሩ አገሪቱ በአሁኑ ወቅት አንድ የኒኩሌር ፋብሪካ ስላላት የዚያ አካሄድና ይዘት ጥሩ ምልክት ወይም አዎንታዊ ሬኮርድ እንዳለው ይናገራሉ። ኒውክሌር፣ ከሰል፣ ጋዝና ሃይድሮ ካላቸው ከሌሎች የዓለም አገሮች ተለይተን ልንታይ አይገባም። ዛሬ ደቡብ አፍሪካ ውስጥ የሆነ ምንም ልዩ ነገር የለም። ላለፉት ሰላሳ ዓመታት የኒውክሌር ኃይል ማመንጫ ነበረን። የሆነ ሆኖ ግን የኒኩለር ጉዳይ በጥንቃቄ የሚታይ በመሆኑ በመሐንዲሱ በሚስቤንዚ አስተያየት ብቻ ሊቋጭ እንደማይችል ብዙዎች ይተቻሉ። የዚህ ሙግት ሜዳው ደግሞ ምክር ቤቱ እንደሆነ ይታወቃል። ክቡራትና ክቡራን አድማጮች በሀያ ሁለት ና በሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሰላሳ አንድ መሆኑን ያመለክታል። ከሰላሳ አንድ ደቂቃ ትክክል። ሰለሞን ለርማቱ አመሰግናለሁ። ቁጥሩም ማንበብና መናገሩ አእምሮ ውስጥ የሰራው ስዕል ልክ አደለም። ይቅርታ ጠይቃለሁ። ከሰላሳ አንድ ያመለክታል። አስተናጋጆቻችሁ አሉ አከበደና እኔም ሰሎሞን አባተነን። የሁለተኛው አጋማሽ ስርጭታችንን ከመጀመራችን በፊት አንዳንድ ማሳሰቢያዎች አሉን። በነገራችን ላይ ቴክኒሽያኑ ኔልሰን ሎፔዝና በቅንብሩም ደሳለኝ መኮንን ስቱዲዮ ውስጥ አብረውን ናቸው። አዲሱ ከትናንትና በስተያይ ይዘህ የቀረብከው ዝግጅት ነበረ። አንድ ድንቅ የሆነ ዜና ይዘህ ልንቀርበን ነበር። አንድ ኢትዮጵያዊ ለሴኔት ሊወዳደሩ ነው ለዩናይትድ ስቴትስ የህግ መወሰኛ በሌላ ስም የጠራኋቸው ማን ነበር ትክክለኛ ስማቸው አሁን እሱን አርሜያለሁ እሳቸውንም አድማጮቻቸውንም ደጋፊዎቻቸውንም ይቅርታ ጠይቃለሁ መሐመድ አባጀበል ጣሂሮ ነው ስማቸው መሐመድ አባጀበል ጣሂሮ በነገራችን ላይ በነገራችን ላይ በዜናችን ውስጥ ቀደም ሲል እንደተመለከታችሁት ኢቦላ እየተስፋፋ ነው። በተለይ ደግሞ ዩናይትድ ስቴትስ ውስጥ በዛሬው እለት ብቻ የሰማናቸው ሶስት ዜና ነክ ነገሮች አሉ። አንደኛው የኤንቢሲ የዜና ጋዜጠኞች፣ ዘጋቢዎች አንደኛው ኢቦላ እንደተጋለጠ የሚናገር ነውምዕራብ አፍሪካ ይሰራ ነበር ላይቤሪያ ውስጥ የነበረ ነው። ሌላኛው ደግሞ ከላይ ላይቤሪያ ወደ ዩናይትድ ስቴትስ ቴክሳስ መጥቶ የነበረው ላይቤሪያዊ ዜጋ ቤተሰቦች አራት ሰዎች ብቻቸውን ተነጥለው እንዲቀመጡ መደረጉ ነው። የመጨረሻው ደግሞ የሰማነው ዜና አንድ የኢቦላ ምልክቶች ያሉበት ሰው እዚህኛ የምንገኝበት ከተማ ዋሽንግተን ዲሲ ውስጥ በሚገኘው ሀዋርድ ዩኒቨርሲቲ ለሕክምና መግባቱን ነው። ይህንን የተመለከተ አሉላ የያዝከው ነገር አለ መሰለኝ። ልክ ነው። ሰለሞን ወዲሁ ዜናዎችን ከማስታወሳችን አጠር ያለ ማሳሰቢያም ጭምር ወይም ማስታወቂያ ለማድረግ ነው። ይህ የኢቦላ ምልክቶች የሚመስሉ የተባለ በሀዋርድ ዩኒቨርሲቲ የገባውን ህመምተኛ ጉዳይና ተያያዥ ርዕሶች አስመልክቶ አጠር ያለ ዘገባ ወደ ኋላ ላይ ይኖረናል። አሁን ታዲያ ቀዳሚው ቀደም ብለን እንደገለጽ ነው ውይይት ክፍለ ጊዜ ነው። የትግራይ ክልል የቀድሞ አስተዳዳሪ አቶ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በሚል ርዕስ ሰፋፊ ነጥቦችን የዳሰሰና ስህተቶችም ነበሩ ያሉባቸውንም ነጥቦች ያካተተ አዲስ መጽሐፍ በቅርቡ ማውጣታቸው ይታወቃል። መጽሐፉ ህወሓት በተለይም በትግራይ ይታገሉ ከነበሩት ሕብረ ብሔር ድርጅቶችና ከሌሎችም ቡድኖች ጋር ስለነበረው እስከ ውጊያ የደረሰ ግጭትና መቃቃር ከኢትዮጵያ የነጻነት ድርጅቶች ጋር ስለነበረው ውሎ አድሮ ወደ ጦርነት ያመራ ግንኙነት፣ ኤርትራውያን በኢትዮጵያ ፈጸሙ ኢትዮጵያ ውስጥ ፈጸሙ ስላሏቸው የብዝበዛ ተግባሮች፣ በኢትዮጵያና በኤርትራ መካከል ስለተካሄደው ጦርነት በዝርዝር አስፍሯል። ይህ የአቶ ገብሩ አስራት መጽሐፍ በኢትዮጵያ ውስጥ ስላለው የዴሞክራሲና የሰብአዊ መብቶች አያያዝም እንደዚሁ አቶ ገብሩ አንስተዋል በመጽሐፋቸው ውስጥ። በአሁኑ ወቅት የአረና ትግራይ ሉዓላዊነትና ዴሞክራሲ አመራር አባል ናቸው አቶ ገብሩ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክም ስራ አስፈጻሚ ኮሚቴ አባል ናቸው። አቶ ገብሩን አዳነች ፍሳዬ አነጋግራቸዋለች። በቅርቡ ዛሬ የሚቀርበው የቃለ መጠይቁ የመጀመሪያ ክፍል ይሆናል። በመጀመሪያ ደረጃ የተከበሩ አቶ ገብሩ አስራት ለጊዜውና ለትብብሩ በጣም እናመሰግናለን። በጣም ነው የማመሰግነው ይህን የመሰለ መጽሐፍ ብዙ ጭብቶችንና ሀቆችን የያዘ በዛም ላይ በግልጽ እንግዲህ የተሰሩት ስህተቶች የሚሏቸውንም አካተው ያቀረቡት መጽሐፍ በመሆኑ ክብርና ምስጋና ይገባታል። ምክንያቱም ይሄ ታሪክ ነው። እርሶ በመሰሎት በራሶ እይታ አቅርበውታል። ሌሎች ደግሞ የተለየ አመለካከት ያላቸው እንደዚሁ ጽፈው ለማንበብ እንዲበቃ ቢያደርጉ ሰዎች ሁሉንም አንብበው ተገንዝበው የራሳቸው ግንዛቤና አመለካከት እንዲይዙ ስለሚረዳ ለሌሎችም ትምህርት ሊሆን የሚችል ይመስለኛል። መጽሐፍ ውስጥ ብዙ ነገሮች ስለተካተቱ በእርግጥ በዚህ ውይይት የምንጨርሰው ነገር አይሆንም። በተቻለ መጠን ዋና ዋና ነጥቦች የምንላቸውን አጠር ባለ መልኩ ነው የምናየው ማለት ነው። በመጽሐፉ በተቀመጠው ቅደም ተከተል መሰረት ከሄድን ወደ ኋላ ኢትዮጵያንና ኤርትራን የሚመለከተውን ሰፋ አድርገን እናያለን። ወደዛ ከመሄዳችን በፊት ግን ህወሓት ከጅምሩ ጀምሮ በተለይም በሰሜን ኢትዮጵያ ከሚንቀሳቀሱት ድርጅቶች ጋር የነበረው ግንኙነትና ከኤርትራ የሐርነት ግንባሮች የነበረው ግንኙነት ሲነጻጸር፣ ሁለቱ የተለያዩ አይነት ግንኙነቶች ናቸው የነበሩት። እንግዲህ በመጽሐፉ በዝርዝር እንዳስቀመጡት ህወሓት መጀመሪያ ከነበረው ለትግራይ ሓርነት ይታገል የነበረው ቡድን ከእናንተ ጋር አብሮ በህብረት ለመስራት መጥቶ በተኛበት እጅ ስጥ ተብሎ ግማሹ እንደተገደለ፣ ግማሹ እንደታሰረ ዘርዝረውልናል። ከዛም ሌላ በምዕራብ ትግራይ አካባቢ እንቀሳቀስ የነበረው ባለአባቶች የሚበዙበት የነበረው ኢዲዩ በሚል የሚታወቅ የነበረው ከሱም ጋር ግጭት ተፈጥሮ በመጨረሻ እንግዲህ ጠፍቷል ምናልባት ጠፍቷል ማለት ባይቻልም፣ ተዳክሟል። ከኢህአስ ኢህአፓ ጋር የተደረገም አለ። የተፈጠሩት ልዩነቶች እና መተነኳኮሶች ወደ ጦርነት አምርተው ኢህአፓን ከትግራይ እስከ ማስወጣት ኋላም ከጎንደር እስከ ማስወጣት ተደርሷል። በሌላ በኩል ግን ከኤርትራ ቡድኖች ጋር የነበራችሁ ግንኙነት በሰፊው እንደዘረዘሩት ብዙ መሰናክሎች ምናልባትም ብዙ በደል እንደፈጸሙባቸው የሚዘረዝር ቢሆንም ግንኙነታችሁን ትዕግስት አድርጋችሁ እስከ መጨረሻ ለመቀጠል ሞክራችሁ ነበር እና ይሄ ነገር ለምንድን ነው እንደዛ የሆነው? እንግዲህ እንደተባለው ታህት ወይም ውሀት ከተለያዩ በሰሜን ኢትዮጵያ ከነበሩ ድርጅቶች ጋር የነበረው ግንኙነት ሸከራና ዞሮ ዞሮም ወደ ጦርነት ያመራበት ሁኔታ ነበር። በተለይ ሶስቱ ትግራይ ውስጥ ሲንቀሳቀሱ የነበሩት ድርጅቶች ጋር ማለትም ከ ግንባር ግን ለሀድነት ትግራይ ከኢህአሴ ኢህአፓ እንዲሁም ከጠረና ፊት ኢድህ ጋር ጦርነት ውስጥ ገብቶ ነበር። እንግዲህ የጦርነቶቹ መነሻ በመጽሐፍ ውስጥ አካትቸዋሉ። አንዳንዴ የሌሎች ድርጅቶችም ትንኮሳ ለጦርነቱ ምክንያት ሆኗል። አንዳንዱም የድርጅቱ የታህት ህወሀት አካሄድ ለግጭቶች ምክንያት ሆኗል። እና ከእነዚህ ጋር ከሶስቱም ድርጅቶች ጋር የነበረው ግኝነት መጨረሻው መቋጫው ጦርነቱ ናል። እዛ ላይ ግን ከኤርትራ ድርጅቶችም ጋር በተለይ ከተሓኤ ጋር መጨረሻው የተቋጨው በጦርነት እንደሆነ መገንዘብ አስፈላጊ ይመስለኛል። በትዕግስት እስከ መጨረሻም ጊዜ ወደ ጦርነት ያላመራው ሻእቢያ ጋር የነበረው ግኝነት ነው። እንዳልሽው በእነዛ ሶስቱ ድርጅቶች እንቅስቃሴያቸው በትግራይ ውስጥ ነበር ተሐት ወይም ህወሀት በሚንቀሳቀስበት አካባቢ ስለነበር ተሐት ደግሞ እንደ ጠላት መለከታቸው ስለነበር ወደ ጠርኖት ያመራ ይመስለኛል። ከሚከተለው ሬት አለም ከዚያ በተጨማሪ ግን አብረው በአንድ አካባቢ ይንቀሳቀሱ ስለነበር በየዕለቱ የሚነሱ ትንኮሳዎች፣ ግጭቶች ነበሩ። እኔ ይበልጥ ነው ይበልጥ አለበት አካባቢም የመቆጣጠር እና የማስተዳደር ጥያቄ የሚነሳ ነበር እና የተለያዩ ምክንያቶች ነበሩት። ሻቢያ ግን ያው ትግራይም ውስጥ አይንቀሳቀስ አልነበረም። ከዛም በላይ እንደ ጋራ ወዳጆችም ሆነው ለረጅም ጊዜ ስለተጓዙ ይተጋገዙ፣ ይረዳዱ ስለነበረም ወደ ጦርነት አልገባም። በተለይ ከሻቢያ ጋር አንድ ያነሱት ነጥብ አለ። ከወልቃዊቱ ውጊያ በኋላ ይሁን ከዛ በኋላ አላውቅም፣ እርስዎ ያርሙኛል። አሁን ህወሀት በኢህአስ ሀይል ላይ በከፈተው ውጊያ ብዙዎቹ የኢህአስ አመራሮች እዛ እንደሞቱ የተማረኩት ደግሞ ሞት እንደተፈረደባቸው አንስተዋል። እና እዛ ላይ አንድ ጥያቄ ማቅረብ የምፈልገው በምን ፍርድ ቤት ቀርበው በምን ወንጀል ነው ሞት የተፈረደባቸው? እንግዲህ ያኔ የነበረው ፍርድ ቤት የድርጅት ፍርድ ቤት ነው ማለት፣ የህወሀት ፍርድ ቤት ያኔ በህግ የተቋቋመው ፍርድ ቤት አልነበረም። የድርጅቱ ህወሀት ወይ ኢህአዴግ ፍርድ ቤቶች እንጂ የተቋቋመ ፍርድ ቤት አልነበረም። እና እኔ ፍርዱ ውሳኔው የሰጠው ድርጅት ነው እኔ እንኳን በዛ ስላልነበርኩ ውሳኔው ስለማላውቀው፣ ግን የሰማሁት ተማርከው እንግዲህ የሰማኒያ ሶስት አመተ ምህረት መጨረሻ ገደማ ነው ጦርነቱ የተካሄደው ተማርከው ከተያዙ በኋላ አንዳንድ እጁ ተለቀዋል፣ አንዳንድ እጁ ደግሞ የሞት ፍርድ ለተፈረደባቸው ነው የማውቀው። ፍርድ ቤትም የተደራጀ አልነበረም በኢህአዴግ በኩል። ሳን ጠቅሰው ላለማለፍ ብዬ ነው እንጂ ይሄ በየበኩላቸው ሌሎችን በአመለካከታቸው ቀርበው የሚወያዩበት ጥያቄ ነው። አሁን ከኤርትራ ድርጅቶች ጋር ወደ ነበራችሁ ግንኙነት እንሄድና፣ እንደተባለው ከተጋድሎ ሀርነት ጋር ብዙም አልቀጠለም፤ በውጊያ አብቅቷል። ከህዝባዊ ግንባር ግን ለረጅም ጊዜ ቀጥላችኋል። ግን በመጽሐፉ አንዳንድ የሚያስገርሙ የጠቀሷቸው ነገሮች አሉ እና ገና ከተጋድሎ ሀርነት ጋር ግንኙነት እንደጀመራችሁ የአላጀን ድልድይ እንድታፈርሱ በተላካችሁበት ጊዜ እርስዎ በመጽሐፎ ባሰፈሩት መሰረት ማለት ነው እንደ ኢትዮጵያውያን ምን ስሜት ተሰማችሁ? እንግዲህ እዛ መጽሐፍ ማስቀምጫዋለሁ የኤርትራ ድርጅቶች በተቻለ መጠን ኢትዮጵያ ውስጥ በነበሩ ማለት ትግራይ አካባቢ በነበሩ ድርጅቶች ላይ ተጽዕኖአቸውን ለማሳደር ያላደረጉት ነገር አልነበረም። ይሄ ተጽዕኖአቸው አንዳንድ ጊዜ በተቃውሞ ይመለሳል፣ አልፎ አልፎም ተቀባይነት ያገኘበት ሁኔታ ነበር። በተለይ ጀብሀዎች ከተሀያት ጋር የጋራ መግለጫ አውጥተው ሁለቱም በመርህ ደረጃ የተመሰረተ ግንኙነት አላቸው የሚል መግለጫ ካወጡ በኋላ ያደረጉት ነገር ቢኖር የአላጀን አውራ መንገድ እንድናፈራርስ እና በዛ የሚደረገው የደርግ እንቅስቃሴ እንዳቆም ትእዛዝ መስጠት ነበር። እነሱም የተሳተፉበት እንቅስቃሴ አድርገው ነበር። እንግዲህ በዚህ የተለያዩ ሰዎች የተለያየ ስሜት ይኖራቸው ይሆናል። በበኩሌ እና አንዳንድ እዛም የነበሩ እንደነ ዶክተር አታክልት ያሉ ይሄ ነገር መሆን እንደሌለበት ከወታደራዊ አንጻር ምንም ጥቅም እንደማያስገኝ እና ምንት ነበር እንዴት ማደናቀፍ እንዳለብን ነው ያኔ የተነጋገር ነው። እና በዛ መሰረትም እቅዱ ተደናቅፏል ቀርቷል። እዛ መጽሐፍ ጠቅሻዋለሁ ና ስሜቱ ትክክል አይደለም። በተለይ እነዚህ የኤርትራ ድርጅቶች በአጠቃላይ በተለይ ጀብሃ ያኔ ሊያሳድር የፈለገው ተጽዕኖ ተገቢ እንዳልሆነ በጣም ይሰማን ነበር። እንዲያውም እንንቀው ነበር፣ ጥላቻም ነበረን በውስጣችን ግን ደግሞ እንደተባለው ያኔ ዋናው ጠላት ደርግ አድርገን ወስደን ስለነበር ከዚያ ጋር ለመተባበር ሲባል አንዳንድ ብሮች ማድረግ አስፈላጊ ነው የሚል አስተያየት ግን በሁሉም ዘንድ ነበር። ግን ውስጣችን እነሱ የሚያደርጉት እንቅስቃሴ ደስ አይለንም ነበር፣ አንወደውም ነበር። እንግዲህ ከህዝባዊ ግንባርም ቢሆን ከመጀመሪያ ጀምሮ እስከ መጨረሻ የማያስደስቷቸው ብዙ ነገሮች እንደነበሩ፣ የተፈጸሙ ነገሮች እንደነበሩ ዘርዝረውታል በመጽሐፉ ላይ። ሲያነቡት የሚገርም አንዱ ጉዳይ ምንድን ነው ያኔ ሰማንያ ሁለት የሚሆኑ መኪናዎች እንደማረካችሁ ሊወስዱት ፈልገው እንደነበረም ጠቅሰው ነበር። እና እስቲ ስለዛ ያብራሩልን። እንግዲህ በአንድ ወቅት አንድ ኮንቬይ ወይ ኮለኛ ወደ ህሞራ ተንቀሳቅሶ ነበር። በጣም ትልቅ ኮንቬይ ወደ ሰማንያ ሁለት ያህሉ የጭነት መኪኖች ያካተተ ኮንቬይ ተንቀሳቅሶ ነበር። በዛን ወቅት ውሃት አድስጦ እነዚህን መኪኖች ተቆጣጠረ። ይህን ሲሰሙ ቶሎ እነዚህን መኪኖች ለመውሰድ ያላቸውን ሾፌሮች እና የቴክኒክ ባለሙያዎች ላኩ እና እነዚህ መኪኖች ወደ እኛ ነጻ መሬት እንወስዳለን ብለው አስበው ነበር። ግን ከነበረን ጥርጣሪያ የተነሳ ለእነሱ ከመስጠት ወደ ሱዳን እንዲሸጋገሩ አደረግን። ግን ለእነሱም ላደረጉት እንቅስቃሴ አንድ ስድስት መኪኖች የተሰጣቸው እንዲሁም በብድር ብለው የተወሰኑ መኪኖችን ወሰዱ። ከዛ በኋላ ግን እነዚህን መኪኖች መልሱ ሲባሉ ሳይመለሱ ቀሩ። በተለይ ግንኙነቱ የሻከረ ሲሄድ እነዚህን መኪኖች እንዲያውም ከሶማሊያ አይተሰጠንም ትጥቅም ጭምር የለም፣ የእናንተ ሶማሊያ አይተሰጠቻችሁ ትጥቅ ሳውዲዎች ቀይ ባህር ላይ ዘርፈውታልና የለንም ብለው በመጨረሻ ላይ ከለከሉም። ከእኛ በብድር የወሰዱትም ገንዘብ መኪኖችንም ትጥቁንም ጭምር እነዚህን ሁሉ አስቀርተዋል። በዛን ወቅት ማለት ነው እንግዲህ ከህዝባዊ ግንባርም ቢሆን ከመጀመሪያ ጀምሮ እስከ መጨረሻ የማያስደስቷችሁ ብዙ ነገሮች እንደነበሩ የተፈጸሙ ነገሮች እንደነበሩ ዝርዝረውታል። በመጽሐፎ ላይ ግን ከአንድ ቦታ ላይ ሲያነቡት የሚገርም አንዱ ጉዳይ ምንድን ነው? ያኔ ሰማንያ ሁለት የሚሆኑ መኪናዎች እንደማረካችሁ እነሱ ሊወስዱት ፈልገው እንደነበረም ጠቅሰው ነበር። እና እስቲ ስለዛ ያብራሩልን። እሺ፣ እንግዲህ በአንድ ወቅት አንድ ኮንቬይ ወይ ኮለኛ ወደ ተንቀሳቅሶ ነበር። በጣም ትልቅ ኮንቬይ ወደ ሰማኒያ ሁለት ያህሉ የጭነት መኪኖች ያካተተ ኮንቬይ ተንቀሳቅሶ ነበር። በዛን ወቅት ህወሓት አድፍጦ እነዚህን መኪኖች ተቆጣጠረ። ይህን ሲሰሙ ቶሎ እነዚህን መኪኖች ለመውሰድ ያላቸውን ሽፌሮች እና የቴክኒክ ባለሙያዎች ላኩ እና እነዚህ መኪኖች ወደ እኛ ነጻ መሬት እንወስደዋለን እንወስዳለን ብለው አስበው ነበር፣ ግን ከነበረን ጥርጣሬ የተነሳ እነዚህ ወደ እነሱ ለእነሱ ከመስጠት ወደ ሱዳን እንዲሸጋገሩ አደረግ፣ ግን አንድ ስድስት መኪኖች ተሰጥቷቸው በእነሱም ላደረጉት እንቅስቃሴ ላበረከቱት ላደረጉት እንቅስቃሴ አንድ ስድስት መኪኖች ተሰጥቷቸው እንዲሁም በብድር ብለው የተወሰኑ መኪኖችን ወሰዱ። ከዛ በኋላ ግን እነዚህን መኪኖች መልሱ ሲባሉ ሳይመለሱ ቀሩ። አልመለሱም፣ በዛ ነው ያስቀሩት። በተለይ ግኝነቱ ከሻከረ በኋላ ግኝነቱ የሻከረ ሲሄድ እነዚህን መኪኖች እዛ እንዳስቀመጥኩት፣ እንዲያውም ከሶማሊያ አይተሰጠንም፣ ትጥቅም ጭምር የለም። የእናንተ ሶማሊያ የሰጠቻችሁ ትጥቅ ሳውዲዎች ቀይ ባህር ላይ ዘርፈውታልና የለንም ብለው በመጨረሻ ላይ ከለከሉን። ስለዚህ ሻቢያዎች በተቻላቸው መጠን በተለይ በንብረት በጣም ንፉጎች፣ መርፌ እንኳ ታህል ቢያገኙ መዝረፍ የሚፈልጉ ድርጅቶች ነበሩና ያደረጉት ይህን ነበር። ከኛ በብድር የወሰዱትም ገንዘብ፣ መኪኖችንም፣ የትጥቁንም ጭምር እነዚህን ሁሉ አስቀርተዋል። በዛን ወቅት ማለት ነው፣ ነፃ ሀገር ከሆኑ በኋላ እናንተም ስልጣን ከተቆጣጠራችሁም በኋላ የነበሩ ዝርዝር ሁኔታዎችን ጠቅሰዋል። እንግዲህ ለምሳሌ ኢትዮጵያ ውስጥ በመዝረፍ ደረጃ ምን ያህል ይዘርፉ እንደነበሩ ብለው በመጽሐፎ ዘርዝረዋል። እና በአንድ ሁኔታ በተለይ ሁመር አካባቢ ለሁለት አመት ሙሉ ብዙ ንብረቶችን ለመውሰድ የቻሉበት ሁኔታ እንደነበረ እና በመጨረሻም ተከታትላችሁ እንዳከሸፋችሁት ገልጸዋል። ግን ለሁለት አመታት ሙሉ ግን እንዴት እንደዛ ሊሆን ቻለ? የተከበራችሁ አድማጮች ቃለመጠይቁ አላበቃም። አዳነች በመጨረሻ ካነሳችው ጥያቄ ተነስቶ በነገው ምሽት በምናቀርበው ዝግጅት በስፋት ይቀርባል። ቀሪው ክፍል እንድትከታተሉ እንጋብዛለን። በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ነው ስርጭት ነው እየተከታተላችሁ ያላችሁ። የተከበራችሁ አድማጮች፣ አሉላ የዛሬ ዜናዎቹን ተከትሎ ኢቦላ ኢን ታውን የሚለው የላይቤሪያ መዝሙር ትዝ አለኝና አሁን ዋሽንግተን ዲሲ ውስጥ የገባም የሚመስል ወሬ ያለና አንድ ያነጋገርኩ ኢትዮጵያዊ ባለሙያ ልክ ነው ሰለሞን። እንደው ለጊዜ ቁጠባ ሲባል ባጭሩ አስተዋውቃለሁ። ቀደም ብለን እንደገለጽነው በዚህ በዋሽንግተን ዲሲም የበሽታው ምልክቶች የሚመስሉ ታይተውበታል በሚል ለክትትል የገቡትን ህመምተኛ ጉዳይ እና እንዲሁም ደግሞ በህክምናው ረገድ ያለውን ሂደት በተመለከተ ዶክተር ብስራት ኃይለ መስቀል በሀዋርድ ዩኒቨርሲቲ የጤና ሳይንስ ትምህርት ቤት የመድኃኒቶች ህክምና ትምህርት ክፍል ኃላፊ የሆኑትን እንዲሁም በሆስፒታሉም እንዲሁ ኃላፊነት አላቸው ባጭሩ አነጋግሬያለሁ። ወደዚያው ሄድ። ዶክተር ብስራት ኃይለ መስቀል በቅድሚያ ለጊዜው አመሰግናለሁ። በዛሬ ውለት አንድ ለኢቦላ ተጋልጦ ይሆናል በሚል የተጠረጠረ ህመምተኛ እርስዎ ከሚሰሩበት ተቋም ገብቷል። በዓለም ዙሪያም የዚህ ወረርሽኝ አሳሳቢነት ከፍ እያለ ነው ያለው። በቅርቡም በዳላስ ተመሳሳይ ሁኔታ በዚህ ዩናይትድ ስቴትስም እየተገኘ ያለበት ነው። ምዕራብ አፍሪቃን በአራቱ ሀገሮች በተለይ በጣም በስፋት እየሄደ መሆኑ ይነገራል። በቅድሚያ ይህን ዜና ሲሰሙ ምን ተሰማዋት? እንደ ሕክምና ባለሙያ የየዕለት ሁኔታዎች እንደሚከታተል ሰው አው ያው እንደምታውቀው ዋሽንግተን ዲሲ በጣም ብዙ መንገደኛ የሚተላለፍበት ነው። የአሜሪካ ካፒታል ሲቲም ስለሆነ ብዙ ኤምባሲዎች ያሉበት ስለሆነ ዋሽንግተን ዲሲ ውስጥ እንዲህ አይነት ሪፖርት መሰማቱ ብዙም አላስደነገጠኝም። ግን መድኃኒት አለመኖሩ እና ህክምና በቂ ፍቱ መድኃኒት አለመኖሩ ደግሞ በሌላ በኩል ያሳስባል። እኛ ጋር የእንትን የሆነው አስ ሆስፒታል የገባው በሽተኛ በጥርጣሬ ነው። ገና ኮንፈርም እንዳልሆነም ግን አልተረጋገጠም አልተረጋገጠም በላቦራቶሪ ማለት ነው። በጥርጣሬ ነው ካቀረበው ምልክቶች እና ግን አስፈላጊውን እርምጃ ሁሉ ሆስፒታሉ በሚያስፈልገው የዲሲም ገቨርመንት። የጤና ጥበቃ የጤና ጥበቃ ባለሙያዎችም መጥተዋል እና ላተፈለገው ጥንቃቄ እያደረጉ ነው። ዶክተር ብስራት እንግዲህ የጥንቃቄው ነገር እንዳለ ሆኖ በአንድ በኩል ተስፋ የማድረግ ነገር አለ። የሙከራ ህክምና ነው እየተደረገ ያለው፣ በተለይ ለመከላከልም ሆነ በህክምናው ረገድ በቅርቡ ከታይላንድ ከወጡት ጨምሮ ምን ይመስላል የሚደረገው ጥረት? እንግዲህ አሁን ለጊዜው በገበያ ላይ እንደው ለመቃረብ የደረሰው ዚማ አፕ የሚባለው መድኃኒት ነው። እስካሁን ለሀያ ሰዎች የሚሆን መድኃኒት ዶዝ ተሰርቷል። ከዛ ውስጥ ለሰባት ሰዎች ታክመውበታል። ከሰባቱ ሰዎች አምስቱ ድነው፣ ሁለቱ ሞተዋል። አንድ የስፓኒሽ ሚሽነሪና አንድ ደግሞ የላይቤሪያን ሐኪም ሞተዋል። ይሄ ዚማፕ ሕክምና ነው፣ ቫክሲን አይደለም። እነዛ የዳኑት በመድኃኒቱ የዳኑት ወይስ በአጋጣሚ ነው የዳኑት የሚለው አልታወቁ። ሕክምናና እንዲሁም መድኃኒቶችን በተመለከተ ሰፋ ያለውን ውይይት በሌላ ጊዜ እናመጣለን። ዶክተር ብስራት ኃይለመስቀልን ለአሁኑ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እንግዲህ ከአንተ ብዙ አንርቅም። አሉላ አሁን ከጋዜጠኞች ጋር ከአራት ጋዜጠኞች ጋር የተደረገ ውይይት ይቀጥላል። የውይይቱ ተሳታፊዎች ደረሰብን ባሉት ወከባና የስር ስጋት ጭምር ከሀገር ለመሰደድ መገደዳቸውን የሚገልጹትና ከሚገኙበት ሀገር በስልክ ያነጋገርናቸው አራት የመጽሄት አዘጋጆችና አሳታሚዎች ናቸው። ራሳቸውን በሚያስተዋውቁበት እንነሳ። ኤልያስ ቅዱስ እባላለሁ። ከአስራ ሰባት አመት በላይ በኢትዮጵያ ነፃ ፕሬስ ውስጥ በጋዜጠኝነት በአሳታሚነት ሰርቻለሁ። በአሁኑ ወቅት የቃልኪዳን መጽሄት አዘጋጅና ባለቤት ነኝ። ከዚህ በፊት ትኩሳት፣ ረመጥ የተሰኙ ጋዜጦች ነበሩ። ሚሊዮን ሹሩባ ይባላለውኝ የማራኪ መጽሔት ማኔጂንግ ዳይሬክተር ነኝ። ላለፉት አስራ ሁለት አመታት ኢትዮጵያ ፕሬስ ውስጥ ቆይቻለሁኝ። እነ ኢትዮፕ፣ ጉግል፣ ቁም ነገር፣ ሮያል መጽሔቶች ላይ አዘጋጅነት ሰርቻለሁ። ዳንኤል ድርሻ ባላለሁ የጉግል መጽሔት ሚዲያ ዳይሬክተር ሰራ ስቻለ ላለፉት አስራ ስምንት አመታት በኢትዮጵያ ነጻ ፕሬስ በአራሚነት በዋና አዘጋጅነት ጋር የተለያዩ ተባላ ሂደቶች እንዲሰራ ቆይቻለን።

አዲስ ጊዜ ከፍተኛ ሪሰርች የሚል አንዳንድ ያን እንግዶች አራታችሁንም ለጊዜያቸው አመሰግናለሁ። ኤልያስ፣ ሚሊዮን፣ ዳንኤልና መድሀኒት እንግዲህ ሁላችሁም በተመሳሳይ ማስፈራሪያ እንደደረሰባችሁ የህትመት ስራዎቻችሁ መታተም አለመቻላቸውን ጠቅሳችሁ ሁለት ነገሮችን አንስታችኋል። በአንድ በኩል የኢትዮጵያ የግል የፕሬስ ውጤቶችን በተመለከተ ጥናታዊ ዘገባ መቅረቡን እና ያ ጥናት እናንተን በጥፋተኝነት እንደፈረጃችሁ በኢትዮጵያ ቴሌቪዥንም የቀረበ እንዲሁ ዝግጅት መኖሩን ገልጻቸዋል። የነኚህ ጥናታዊ ዘገባዎች ይዘት ምንድን ነበረ? በቀጥታ እናንተን የሚመለከተው ስለ እናንተ ስራ ይገለጻል? እስኪ እነኝህን በአዲስ ዘመንም ሆነ በኢትዮጵያ ቴሌቪዥን ወጡ ላላቸዋቸውን ጥናታዊ ዘገባዎች ላልተመለከቱ፣ ላላነብቡ፣ ላላዩ ከእናንተ ጋር በቀጥታ ያላቸውን ሁኔታ እስኪ ያስረዱን። ኤልያስ ካንተውን ጀምረ ስማችንን ይገልጹ ነበረ ምክንያት የሰሩትን ዘገባዎች እያነሱ ይናገሩ ነበር። ይሄ ደግሞ ዛሬ ብቻ አይደለም። ስርዓቱ ከኢትዮጵያ ነጻ ፕሬስ ከተቋቋመበት ጊዜ ጀምሮ የሚሰራውን ዶክመንተሪ ነው። አሁንም ደግሞ የሚሰራው ምክንያቱም ሥርዓቱ ከዚህ በፊት የነበረውን ለብሶ ነው አሁንም እያለቀሰ ያለው አዲስ ነገር የለውም። የሆነ ነገር ሲያስብ አንድ እርምጃ ሊወስድ ሲያስብ ቀድሞ እንደዚህ አይነት ነገሮችን መስራት የተለመደ ነገር ነው። እነዛ ነገሮች ደግሞ የበለጠኛ በነፃነት እንዳንንቀሳቀስ ያደርገናል፣ እንዳንሰራ ያደርገናል። ያንን ተከትለው ደግሞ ያው የሚያፍኑለት ሀይሎች አሉ። የሚያሰማራቸው እነዛ ቢሮዎች ላይ መኖሪያ ቤታችን ላይ በተለያየ አካባቢ ላይ ያሳድዱናል። ነጻነት አይሰጡንም። መስራት አንችልም። ማተሚያ ቤቶች፣ እነዚህ ነገሮች ላይ ተጽዕኖ ያሳድርባቸዋል። አንቀበላችሁም ይሉናል። እና በዚህ በዚህ መልኩ ነው ስማችን እየጠቀሱ ነው ሁልጊዜ የሚሰሩት። ዶክመንታሪዎች ሲሰሩ ምንድን ነው ይዘታቸው? እስኪ አንድ ሁለት ጭብጦች አስይዘን በእነኝህ ጥናታ አገር አፈርሳሉ፣ ከአሸባሪዎች ጋር ይተባበራሉ። ምክንያቱም ልክ መንግስት ብቻ ለኢትዮጵያ እንደሚያስብ ለህዝብ እንደሚያስብ ሚዲያው ኃላፊነት የለበትም ብለው ነው የሚያስቡት። ግን የሚሰሩት ዘገባ ላይ አንድም የእነሱን እውነት የሚገልጽ ነገር የለውም። ከዛ ይልቅ ምንድነው የሚያሳየው እነሱ ኃላፊነት እንዴት እንደማይሰማቸው ነው። ለማንም ሰው የሚገልጸው ሚዲያው በመጀመሪያ ደረጃ የሚታየውን እውነት ነው ለህብረተሰቡ የሚገልጸው። ለምን እውነትም ተናገራችሁ የሚል ማስፈራሪያ ነው ብዙ ጊዜ የሚቀርበው። ሚሊዮን በኤልያስ እንደተገለጸው በነዚህ በጋዜጣም ሆነ በቴሌቪዥን በወጡት ዘገባዎች ከቀረቡት ክሶችና እናንተን በጥፋተኝነት ከሚወነጅሉ ባሻገር በልምድ ማራኪ መጽሔትን ስታዘጋጅም ሆነ ሌሎች የህትመት ውጤቶችን በምትመለከትበት የግሉን ፕሬስ እንዴት ትገመግመዋለህ? በምን አይነት ይዞታ ላይ ነበረ? አሁንስ ምን አይነት ሁኔታ እየተፈጠረ ነው? በአንተ እይታ ህጉ እንግዲህ በአስራ ዘጠኝ ሰማኒያ ሶስት አመተ ምህረት ከጸደቀና በይፋ ፕሬስ ገበያ ላይ መውጣት ከጀመረ ጊዜ ጀምሮ የኢህአዲግ የሚመራው መንግስት የፕሬሱን በቀጥታ በፕሬስ ህጉ ሳይሆን እየዳኘ የነበረው በማ- በማሸበር በማዋከብ፣ እንዲሁ አገር ጥለው እንዲወጡ በማድረግ ደህንነቶችን ቢሮ በመላክ በመደብደብ ጭምር ነበረ። እንደዛ ሁሉ ተቋቁሞ ነበረ የኢትዮጵያ ፕሬስ እስካሁን ላለፉት ሀያ ሁለት አመታት ያህል ሲጓዙ የነበረው። በመጨረሻ ግን ከዘጠና ሰባት በኋላ ይታይ የነበረው ነገር በግልጽ እንደሚታየው ቀጥታ የተወሰኑት ፕሬሶች እንዲቀሩ እንኳን የመራራት ነገር ሳይሆን ሙሉ ለሙሉ አጠቃላይ ፕሬሱ ተዳፍኖ አዲስ የፕሬስ አብዮት ኢትዮጵያ ውስጥ እንዲቋቋም የተደረገበት ሁኔታ ነው በግልጽ እየታየ ያለው። እንግዲህ የኢትዮጵያ ፕሬስ በተለይ ደግሞ የግሉም ፕሬስ በተመለከተ የሚቀርቡ ክሶች በዓለም አቀፍ መገናኛ ብዙሃን መብት ተሟጋች ድርጅቶችም በሰብአዊ መብት ተሟጋች ድርጅቶችም በተደጋጋሚ ሲወጡ እናያለን። የአሁኑ የቅርቦቹም ከዚሁ ጋር ተያይዘው የሚታዩ ይመስላል። ዳንኤል ረዘም ላለ ጊዜ በፕሬሱ አገልግሎት ውስጥ እንደቆየ ሰው አዝማሚያውን እንዴት ትመለከታለህ? ቀደም ብሎ በሚሊዮን የተነሱትንም ጭብጦች ተመልከት እንዴት ታነጻጽረዋለህ? በተለይ አሁን ያለበትን ሁኔታ የተሻለ የምንልበት ጊዜ አልነበረም። ነገር ግን ከምርጫ ዘጠና ሰባት ተከትሎ ያለውን ያደጉ እጅግ እጅግ በጣም አሳሳቢ እንደ ወደ ጭንቀት ለመመለስ ጊዜ

Beni dizinada riliyorlar, o da dizelen, televizoru orası kapatır. Yanlış bir aralığı, Her zaman bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli bir düzenli የብሮድካስት ባለት ማለት ነው። አንዳንድ ኃላፊዎች ተጋብተው መገጣጫ መሆን አለባቸው። የተነገረን መረጃ ወዲያውኑ ክሱ ሲቀርብብን የተጠየቀብን ዋስትና መጠን ስታነጣጥረው

መልካም ኤልያስ ጉዲሳ ሚሊዮን ሹሩቤ ዳንኤል ድርሻና መድሃኒት ረዳ እንግዶች የሁላችሁንም አመሰግና አመሰግናለሁ አድማጮቻችንም ደህና ደሩ የትግርኛ ስርጭት ይቀጥላል